ዘ ቮይስ ኦፍ አሜሪካ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1204 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላልፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሰኔ 24 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶቹን እናሰማ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ መንግሥት ተኩስ እንዲቆም ከዓለም ማኅበረሰብ ሲቀርብ የቆየውን ጥሪ ተቀብሎ ወታደሮቹን ከትግራይ ክልል አስወጥቷል ማለታቸው ተገለጸ። የኢትዮጵያና የጅቡቲ ከፍተኛ አመራሮች በሶማሌ ክልል ሲቲዞን የሚገኘውን የኢትዮ ጅቡቲ ድንበር ተሻጋሪ የንጹህ መጠጥ ውሃ አቅርቦት ፕሮጀክትን እንደ ጎበኙ ታወቀ። የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችው እንድትቆኙ እንጋብዛለን። የማስተናግዳችሁ አዳነች ፍስሀዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይነበባል። አስትልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ምርጫ ቦርድ ባጋጠሙት የተለያዩ ችግሮች ሳቢያ ጊዜያዊ ውጤቱን በተያያዘለት አስር ቀናት ውስጥ ማሳወቅ ያለመቻሉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በዛሬው ዕለት በሰጡት መግለጫ እንደተናገሩት የፖለቲካ ፓርቲዎች ቅሬታዎች፣ የትራንስፖርት ችግርና ውጤትን የማረጋገጥ ሂደቶች ጊዜ መውሰዳቸውን ለጊዜያዊ ውጤት መዘግየት ምክንያት ናቸው ብለዋል። ለተወካዮች ምክር ቤት በኦሮሚያ ክልል ብልጽግና ያሸነፈባቸውን ስምንት የምርጫ ክልሎችና በአማራ ክልል አብን ያሸነፈበትን አንድ የምርጫ ክልል ጊዜያዊ ውጤትም ይፋ አድርገዋል። በኦሮሚያ ክልል ጉጂ በሚገኘው ነጌሌ የምርጫ ክልል አንድ የግል እጩ ስማቸው ባለመካተቱ ምክንያት ድምፅ እንዳይሰጥ ከተደረገ በኋላ ከቦርዱ እውቅና ውጭ የተሰጠው ድምፅ ግለሰቡ ቅሬታቸውን በማንሳታቸው እንዲፀድቅ መወሰኑንም ወይዘሪት ብርቱካን ጨምረው ገልጸዋል። አድማጮች በዚህ ላይ የዕለቱ አብይ ርዕስ ዝርዝር ያቀርብበታል። የተባበሩት መንግስታት ድርጅት የተራዲዮ ተቋማት በሰሜን ኢትዮጵያ ጦርነት በጎዳው የትግራይ ክልል የህይወት አድን እርዳታዎችን ለማድረስ ባለመቻሉ ሰብአዊ ቀውስ እየተፈጠረ ነው ሲሉ አስጠነቀቁ። ለስምንቱ ወራት ከዘለቀው ግጭት በኋላ መንግስት በተናጥል የወሰደው የተኩስ አቁም፣ የስልክ አገልግሎት መስመሮችና የኤሌክትሪክ ኃይል መቋረጥ በመኖሩ የሰብአዊ ድጋፎችን ለማድረስ እክል እንደፈጠረበት ነው የመንግስታቱ ድርጅት ያስታወቀው። በመንግስታቱ ድርጅት የህፃናት መርጃ ፕሮግራም ዩኒሴፍን በበኩሉ ባለፈው ሰኞ የኢትዮጵያ መከላከያ ሰራዊት በወሰደው እርምጃ የምስል መቅረጫ መሳሪያዎቼ ተሰባብረውብኛል ሲል ቁጥራቸው 140ሺ የሚደርስ ለከፍተኛ የምግብ እጥረት የተጋለጡ ህጻናትም በተመጣጠነ ምግብ አቅርቦት እጥረት ሳቢያ የህልፈት አደጋ ተደቅኖባቸዋል ሲል አስጠንቅቋል። በሌላ በኩል የዓለም ምግብ ፕሮግራም በበኩሉ በትግራይ ክልል ለሚገኙ በሚሊዮኖች ለሚቆጠሩና ለተራቡ ሰዎች የህይወት አድን ድጋፍ ለማድረግ አካባቢው ሙሉ ለሙሉ ክፍት እንዲሆን ሲል እየጠየቀ ነው። ከነኚህ ውስጥ ግማሽ ሚሊዮን የሚደርሱት ሴቶች ወንዶችና ህጻናት ናቸው ብለዋል። የዓለም ጤና ድርጅት በበኩሉ የክልሉ የጤና ስርዓት መውደቁን አስታውቋል። የድርጅቱ ቃል አቀባይ ታሬክ ጄሳርቪክ ድርጅታቸው ህዝቡ ጋር የመድረስ አቅሙ በመገደቡ ህይወት የሚያድንበት መንገድ የለውም ነው ያሉት። መንግስት የመከላከያ ሰራዊቱን ከትግራይ ክልል ያስወጣበት ዋነኛ ምክንያት ኢትዮጵያ ለተጋረጡባት የውጭ ስጋቶች ጦሩን ለማዘጋጀት መሆኑን አስታወቀ። በተለይ ከህዳሴው ግድብ ጋር በተያያዘ ኢትዮጵያ ውስጥ ጣልቃ ለመግባት የሚደረጉ እንቅስቃሴዎች መኖራቸውን የውጭ ጉዳይ ሚኒስቴር አመልክቷል። የሚኒስትሩ ቃል አቀባይ በዛሬው ዕለት በሰጡት መግለጫ በሱዳን ጥያቄ መሰረት ኢትዮጵያውያን ሰላም አስከባሪዎች ከአብየ ግዛት መውጣት ካለባቸው ተገቢውን እውቅናና ክብር አግኝተው መሆን እንዳለበትም ኢትዮጵያ ለተባበሩት መንግስታት መግለጿንም ተናግረዋል። በአራት ቀናት ብቻ ከሳውዲ 9900 በላይ ዜጎች መመለሳቸውን ጠቅሰው ይህም በኢትዮጵያ ላይ ጫና ለማሳደር የሚደረገው ጥረት አካል መሆኑን ጠቁመዋል። አድማጮች፣ በዚህም ላይ በመጽሔት ዘገባ ይኖረናል። የሱዳን ባለስልጣናት ሀገራቸውን ወደ ዲሞክራሲና ምርጫ በማዞር ላይ ባሉበት፣ ዓለም አቀፍ የገንዘብ ተቋማት በያዝነው ሳምንት ይፋ ያደረጉት ከፍተኛ የኢኮኖሚ ድጋፍ ያቺ ሀገር ለአስርት ዓመታት የተከማቸባትን ዕዳ በመፋቅ አንዳች መረጋጋት ያመጣላታል የሚል ተስፋ አሳድረዋል። የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ሱዳን ካለባት ዕዳ የ50 ቢሊዮን ዶላር ስረዛና ተጨማሪ የ24 ቢሊዮን ዶላር የገንዘብ ድጋፍ መጽደቁ ይፋ ከተደረገ በኋላ በትናንትናው ምሽት ለሀገራቸው ሕዝብ ባሰሙ ንግግር የሽግግር መንግስቱ አሁን የሱዳንን ዕዳ ሸክም በአጭር ጊዜ ውስጥ ማቅለል የሚያስችልና እፎይታ የሚያስገኝ መንገድ አግኝቷል ብለዋል። ውሳኔው ከሱዳን ከአስርት ዓመታት ወዲህ ለመጀመሪያ ጊዜ ከዓለም አቀፉ ማህበረሰብና የዓለም ባንክን የአፍሪቃ ልማት ባንክንና እንዲሁም የዓለም ገንዘብ ድርጅት ጨምሮ ከበርካታ የዓለም የገንዘብ ተቋማት ጋር የጀመረችውን ሙሉ ተሳትፎ ያረጋገጠ ማሳያ ነውም ተብሏል። በዓለሙ የገንዘብ ድርጅት የሱዳን የመካከለኛው ምስራቅና የመካከለኛው እስያ ተልእኮ ኃላፊ ኬሮል ቤከር የትላንትን ውሳኔ ታሪካዊ ነው ብለውታል። ሱዳን እርግጥ ነው በእንግሊዝኛው ምህጻረ ቃል ኤች አይ ፒ ሲ በመባል የሚታወቀውን ከባድ እዳ ላለባቸው ደሃ ሀገሮች ልዩ የምጣኔ ሀብት እድል የሚያሰጠው ፕሮግራም ለመካተል በቅታለች። ይህም ውሳኔ የዓለም ባንክ፣ የገንዘብ ድርጅትና የአፍሪቃ ልማት ባንክ ሱዳን ያለባትን ውዝፍ ዕዳ መሰረዝ የሚያስችል በር ይከፍትላታል ብለዋል። ሱዳን ከሶስቱ ድርጅቶች ያለባት እዳ በድምሩ ሶስት ቢሊዮን ዶላር ሲሆን ይህም በሁለትዮሽ እና ሌሎች አለም አቀፍ ባለድርሻ አካላት አማካኝነት አብዛኛው መከፈል የተቻለ መሆኑ ተገልጠዋል እንደ አለሙ የ ገንዘብ ድርጅት አይኤምኤፍ ስሌት ሱዳን ያለባት አጠቃላይ ዕዳ እንደ አውሮፓውያን የዘመን አቆጣጠር በ2020 መጨረሻ 56.6 ቢሊዮን ዶላር ነበር። ከዚህም ውስጥ የሚበዛው መቀጫዎችን ጨምሮ በአስርት ዓመታት ውስጥ የተቀማቸው ውዝፍ እዳ ነው። ከዚህ ውስጥ ሱዳን በአይምኤፍ በኩል የነበረባት የ1.4 ቢሊዮን ዶላር እዳ ከ120ው አባል ሀገሮች በተገኘ መዋጮ መሰረት ተከፍሏል። የዓለሙ የገንዘብ ድርጅት ኃላፊ አክለው በሰጡት አስተያየት ሱዳን አሁን ካለባት አጠቃላይ እዳ ከ40 ከመቶ የሚሆነው ባለቤት ከሆነው ፓሪስ ክለብ ውስጥ ከሚገኙ አበዳሪዎቿ ጋርም የእዳ እፎይታው የሚፈጸምበትን መንገድ መንገድ በተመለከተ ፈጥና ድርድር መጀመር አለባት ሲሉ መቅረዋል። በቅዱም መሰረት ሱዳን በአጠቃላይ የ50 ቢሊዮን ዶላር እዳ ስረዛ እንድታገኝ ሲጠበቅ እንደ አውሮፓውያን የዘመን አቆጣጠር በ2024 በሰኔወር እውን ይሆናል ተብሎ የሚጠበቀው የሂደቱ መገባደጃ ላይ ሱዳን የሚቀርባት ዕዳ 6 ቢሊዮን ዶላር ብቻ ይሆናል ሲሉ ቤከር አብራርተዋል። አይኤምኤፍ መራሹ የብድር ቅነሳ ፕሮግራም ከተቋቋመበት እንደ አውሮፓውያን ዘመን አቆጣጠር 1996 አንስቶ በፕሮግራሙ ተጠቃሚ ለመሆን ሱዳን 38ኛው ሀገር መሆኗ ነው። የቻይና ኮሚኒስት ፓርቲ 100ኛ ዓመቱን አከበረ። ፓርቲው ከትንሽ ቡድንነት 92 ሚሊዮን አባላት ወዳሉትና በዓለም ላይ በባህር ማዶ ግዙፉን ሁለተኛውን የምጣኔ ሀብት እንቅስቃሴ የሚያደርግ እንዲሁም ጥብቅ ቁጥጥር ያለባት ሀገር መሪም መሆን ችሏል። በሀገር ውስጥም የፓርቲው እያንዳንዱ ፖሊሲ ሁሉንም ዘርፍ የተቆጣጠረ ሲሆን በአለም ላይ የግዙፏ የአንድ ነጥብ አራት ቢሊዮን ህዝብ መኖሪያ የሆነችውንም ሀገር ይመራል። የፓርቲው እቅዶችም በየእለቱ እጅግ ሩቅ ሆኑ አገሮች ላይ ሳይቀር ተጽዕኖ ማድረግ እንደቀጠለ ነው። ከአንድ መቶ አመታት በፊት የፓርቲው መጀመሪያ ስብሰባ በሻንጋይ ቻይና ደርዘን በሚሞሉና ከራሳቸው አምስት እጥፍ ቁጥራቸው ስልሳ የሚደርሱ ሰዎችን በወከሉ አባላቶች አማካኝነት ነበር የተጀመረው። ከመቶ ዓመታት በኋላም አሁን የፓርቲውን ሊቀመንበር ከአሁን ቀደም ታይቶ በማያውቅ ሂደት ለሶስተኛ ዙር ለመሾም በመሰናዳት ላይ ነው። በአገሪቱ ያለው ዝቅተኛ የወሊድ መጠን እንዲሁም የአየር ንብረት ለውጥን የሚመለከቱ ስጋቶች ቢኖሩም የፓርቲው አባላት ግን ፕሬዚዳንቱ ህዝባቸውን ለማገልገል ታማኝ ሆነው እንዲቀጥሉ እየገፉ መሆኑ ተዘግበዋል። የዩናይት ስቴትሱ ፕሬዝዳንት ጆ ባይደንና ባለቤታቸው ጂል ባይደን ዛሬ ሐሙስ በማያሚ በከፊል የወደቀ የኮንዶሚኒየም የመኖሪያ ቤቶች ህንጻ ጉዳት ያደረሰባቸውን ሰዎች የማፈላለግና የማዳን ስራ ሂደት ለመቃኘት ወደ ፍሎሪዳ አቅንተዋል። አደጋው ከተከሰተ ስምንት ቀናት ያስቆጠረ ሲሆን የአካባቢው ባለስልጣናት በፍርስራሹ የተነሳ እስካሁን በተረጋገጠው ሁለት ህፃናትን ጨምሮ የ አስራ ስምንት ሰዎች ህይወት ማለፉን አመልክተዋል። የዋይት ሀውስ ቃል አቀባይ ይህን መሰል አሳዛኝ ክስተት የደረሰባቸው ቤተሰቦች ፕሬዚዳንትና ባለቤታቸው ይጎበኛሉ ብለዋል። አድማጮች፣ አሁን ዜና ኮቪድ በመላው አውሮፓ በእጅጉ መቀነስ ታይቶበት የነበረው ለኮሮና ቫይረስ የሚጋለጡ ሰዎችን ቁጥር የሚያሳየው አዝማሚያ ሊያበቃ ነው ሲል የተባበሩት መንግስታት የጤና ድርጅት ይፋ አደረገ። የድርጅቱ የአውሮፓ ዲሬክተር ሃንስ ክሉጅ በዛሬ ሁለት ኮፐንሃገን ላይ በሰጡት ጋዜጣዊ መግለጫ እንደተናገሩት ባለፈው ሳምንት በሀምሳ ሶስት ሀገሮች ውስጥ የተዘገበው የአዳዲስ የኮሮና ቫይረስ ተጋላጮች ቁጥር በ10 በመቶ ጨምረዋል። ክሉግ ለዚህ የወረርሽኙ ተዛማችነት ማንሰራራት ዋናው ምክንያት የሰዎች አንዱ ሌላውን የመቀላቀል አዝማሚያ መጨመር፣ ጉዞና የጥንቃቄዎች እና የማህበራዊ ገደቦች መላላት ሲሆኑ ይህም ይበልጥ ተዛማች ከሆነው ዴልታ የሚል መጠሪያ ከተሰጠው ራሱን የለወጠ የኮሮና ቫይረስ ዝርያ በስፋት መሰራጨት ና ገና በዝቅተኛ ደረጃ ላይ ከሚገኘው የአውሮፓ የክትባት መርሃ ግብር ጋር ተዳምሮ ተዳምሮ መሆኑንም አመልክተዋል በሌላ የኮቪድ ዜና ከአንድ አመት በፊት በዩናይት ስቴትስ የነበረው የኮቪድ-19 ወረርሽኝ ገጽታ ሁለተኛው የኮቪድ ማዕበል የተለያዩ አካባቢዎችን በማዳረስ ላይ በነበረበት ወቅት ወደ ሆስፒታል የሚገቡ ህሙማንን ሕክምና ለማጠናከር የሚረዱ እርምጃዎችና የየግዛቶችን ሁኔታ ያገናዘቡ የቁጥጥርና የአፈጻጸም ደንቦች ወደሚመለከት አሰራር ያዘነበለ እንዲሁም የክትባት መድኃኒቶች ፈጥኖ የሚደርሱበትን በመጠባበቅ ላይ የነበረ ነው። የአያሌ ሚሊዮን ተጨማሪ ሰዎች ለቫይረሱ መጋለጥ እጣና በመቶ ሺዎች የተቆጠሩም ለህልፈት የሚዳረጉበትን ይከተል የነበረው ጥበቃ ረጅምና በእጅጉም የሚያሳምም ነበር። የያዝነው የአውሮፓውያኑ 2021 ታሪክ ግን በአንጻሩ በዩናይት ስቴትስ የህይወትን ገጽታ በመቅረጽ ላይ ያሉ ሁለት ተዛማችና ተፎካካሪ ሁኔታዎች ታሪክ ነው፤ ክትባቶችና ራሳቸውን የሚለዋውጡት የቫይረስ ዝርያዎች። የቫንደርቢት ዩኒቨርሲቲው የህክምና ማዕከል የተላላፊ በሽታዎች መምህሩ ፕሮፌሰር ዊልያም ሻፍነር እንደገለጹት ዩናይትድ ስቴትስ ለኮሮና ቫይረስ የሚጋለጡ ሰዎችን ቁጥር በከፍተኛ ደረጃ መቀነስ ብትችልም እየታየ የነበረው ከፍተኛ መሻሻል ግን አንድ ቦታ የቆመ ይመስላል ብለዋል። በተጨማሪም ዴልታ የሚሰኝ መጠሪያ የተሰጠው ራሱን የለወጠው የኮቪድ-19 ዝርያ ያልተከተቡ ሰዎችን በብዛት እያጠቃ ነው። ሁኔታው በግልጽ እንደሚያሳየውም አህዛዊ መረጃዎች ዛሬ ማን በኮቪድ-19 ታሞ ወደ ሆስፒታል እየገባ መሆኑን ከ90 በመቶ በላይ የሚሆኑትም ያልተከተቡ አሊያም በከፊል ብቻ የተከተቡ መሆናቸውን ያመላክታሉ ብለዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። አሉላን፣ ለዜናው እናመሰግናለን። አድማጮች፣ በ22 በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረ ገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ ኒውስ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሀዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ መስመር ብቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የምርጫ ቦርድ ባጋጠሙት የተለያዩ ተግዳሮቶች ምክንያት ጊዜያዊ ውጤቱን በአስር ቀናት ውስጥ ማሳወቅ እንዳልቻለ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ዛሬ በሰጡት መግለጫ እንዳሉት የፖለቲካ ፓርቲዎች ቅሬታዎች፣ የትራንስፖርት ችግርና ውጤት የማረጋገጥ ሂደቶች ጊዜ መወሰዳቸው ለጊዜው ውጤት መዘጊት ምክንያቶች ናቸው። ለተወካዮች ምክር ቤት በኦሮሚያ ክልል ብልጽግና ያሸነፉባቸውን ስምንት የምርጫ ክልሎችና በአማራ ክልል አብን ያሸነፈበትን አንድ የምርጫ ክልል ጊዜያዊ ውጤትም ይፋ አድርገዋል። በኦሮሚያ ክልል ጉጂ በሚገኘው ነገሌ የምርጫ ክልል አንድ የግል እጩ ስማቸው ባለመካተቱ ምክንያት ድምፅ እንዳይሰጥ ከተደረገ በኋላ ከቦርዱ እውቅና ውጭ የተሰጠው ድምፅ ግለሰቡ ቅሬታ በማሰማታቸው እንዲጸድቅ መወሰኑንም ወይዘሪት ብርቱካን ገልጸዋል። ኬኔዲ አባተ ዝርዝር ዘገባ አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ጊዜያዊ ውጤት ማሳወቅ ቢጠበቅበትም በተለያዩ ተግዳሮቶች ምክንያት ይህን ማድረግ አለመቻሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል። ቦርዱ ካጋጠሙት ችግሮች መካከል ከዚህ ቀደምም ሲገለጹ የነበሩት የትራንስፖርትና የፖለቲካ ፓርቲዎች የሚያቀርቧቸው አቤቱታዎች ይገኙበታል። በዛሬው እለት ልንፈጽም ያቀድ ነው በሁሉም የምርጫ ክልሎች የጊዜያዊ ውጤት ማሳወቅ ተግባር ሙሉ በሙሉ ሊጠናቀቅ አልቻለም። ለዚህ በጣም ብዙ ምክንያቶች አሉት። አንዱ በምርጫ ክልሎች ደረጃ የነበረው የውጤቶች ማዳመር የተጓተተበት ሁኔታዎች ስለነበሩ ነው። ሌላም ቦታ ደግሞ የትራንስፖርት ችግር ከርቀት የተነሳ ቶሎ ወደ አዲስ አበባ መድረስ ስላልቻሉ ነው። ሁለተኛው ምክንያት በፓርቲዎች በጣም ብዙ አቤቱታዎች ስለቀረቡ አቤት እያሉባቸው የሚገኙትን የምርጫ ክልሎች በጊዜያዊነት አሁን ዛሬ አናውንስ ብናደርግ ለክርክር ሂደታቸው አሉታዊ ተጽዕኖ ይኖረዋል ብለን ስላመንን እሱም አንዱ ምክንያታችን ነው። ምርጫው ከተካሄደ በኋላ ባሉት አስር ቀናት ውስጥ ውጤት ለቦርዱ ያላኩ 26 የምርጫ ክልሎች መኖራቸውንም ወይዘሪት ብርቱካን ገልጸዋል። ምንም አይነት ችግር የሌለባቸውና ቅሬታ ያልቀረበባቸው ያሏቸውን የዘጠኝ ምርጫ ክልሎች የተወካዮች ምክር ቤት ጊዜያዊ አሸናፊዎች ውጤትም ወይዘሪት ብርቱካን ዛሬ ይፋ አድርገዋል። ከእነዚህም ስምንቱ በኦሮሚያ ክልል የሚገኙና ገዢው የብልጽግና ፓርቲ ያሸነፈባቸው ሲሆኑ አንዱ ደግሞ በ በአማራ ክልል የሚገኝ የአማራ ብሔራዊ ንቅናቄ አብን ያሸነፈበት ነው። በኦሮሚያ ክልል ጉጂ በሚገኘው ነጌሌ የምርጫ ክልል የሚወዳደሩ አንድ የግልጩ በድምፅ መስጫ ወረቀት ላይ ስማቸው ባለመስፈሩ ምክንያት ምርጫ ቦርድ ከዚህ ቀደም የድምፅ መስጠት ሂደት እንዳይካሄድ አግዶ እንደነበር ያስታወሱት ወይዘሪት ብርቱካን፣ ሆኖም ከቦርዱ እውቅና ውጭ በዕለቱ ድምፅ መሰጠቱን አስታውሰዋል። ይሁንና ስማቸው ያልተካተተው እጩ እርሳቸው በውድድሩ ባይሳተፉም ሂደቱ እንዲቀጥል በደብዳቤ በመጠየቃቸው ምክንያት በዕለቱ የተሰጠው ድምፅ ሕጋዊ እንዲሆን መወሰኑን ገልጸዋል። በኦሮሚያ ክልል ውስጥ ነገሌ የሚባል የምርጫ ክልል አንድ የእጩ ተወዳዳሪ ስሚና ምስል ያልተካተተም ሲሉ በመጨረሻው ሰዓት ባቀረቡት አቤቱታ ሂደቱ እንዲገታ የሚል ውሳኔ ቦርዱ ሰጥቶ ነበር። አቤቱታ አቅርበው የነበሩት የግል ተወዳዳሪ በእኔ ምክንያት ይሄ ምርጫ መጨናገፍ የለበትም፣ ህዝቡ ድምፁን ቢሰጥ ነው የሚሻለው፣ ስለዚህ እኔን አቤቱታ ወደ ጎን ብላችሁ ምርጫውን ብታስቀጥሉ ይሻላል የሚል ፈርሞ የላኩት ደብዳቤ ነበረ። የግልጩ ተወዳዳሪዎች ተወዳዳሪውንም ቀጥታ አነጋግረናል። ይህንኑ ሀሳባቸውን በነጻ ፈቃዳቸው ይሄን እንዳደረጉ ገልጸውልናል። ሶ የሆነው በእለቱ የሆነው ነገር መቶ ሰላሳ ዘጠኝ ጣቢያዎች ነው ነገር ያለን ከዛ ውስጥ መቶ አምስት የሚሆኑት ምርጫውን ቀጥለው ድምጽ አሰጥተው ሁሉን ነገር አጠናቅቀው ነበረ። ሶ እንዳልኳችሁ መቶ አምስቱ ላይ የተደረገውን በአግባቡ ተቆጥሮ ውጤቱ እንዲያዝ ቀሪዎቹ ላይ ደግሞ ምርጫ እንዲደረግ አድርገን የነገሌን ምርጫ በዛ መልኩ ለማጠናቀቅ ወስነናል። በአዲስ አበባ ከተማና በድሬዳዋ ከተማ መስተዳድሮች ከቦርዱ እውቅና ውጭ በተከፈቱ በድምሩ ስምንት የምርጫ ጣቢያዎች የተካሄደው ምርጫም በርካታ መራጮች የተሳተፉበት በመሆኑ ሕጋዊ እንዲሆን መወሰኑም ተገልጿል። በምርጫ ሕጉ ላይ እንደተደነገገው ባለፉት አስር ቀናት ውስጥ አጠቃላይ ጊዜያዊ ውጤቱን ማሳወቅ ያልቻለው ምርጫ ቦርድ በሕጉ መሰረት በቀጣዮቹ ተጨማሪ አስር ቀናት ውስጥ ጊዜያዊ ውጤቱን ማሳወቅ ይጠበቅበታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው እናመሰግናለን። አሁን ስለ ትግራይ፣ የተባበሩት መንግስታት የረድኤት ድርጅቶች በጦርነት ወደ ተጎሳቆለው የሰሜን ኢትዮጵያ ትግራይ ክልል የነፍስ አድን ድጋፍ እንዳያደርሱ የሚከለከሉ ከሆነ ሰብአዊ ጥፋት ሊከሰት እንደሚችል አስጠነቀቁ። ሊሳሽ ላይን ከጄኔቫ የላከችውን ዘገባ ሀብታሙ ስዩም ያሰማናል። ከስምንት ወራት ጦርነት በኋላ የተሰማው አጠያቂው የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ውሳኔ በጎ ጅምር አልገጠመውም። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም በትግራይ ክልል መዲና መቀሌ የሚገኙ ቢሮዎቹ የኤሌክትሪክና የስልክ አገልግሎት እንደተቋረጠባቸው፣ በዚህም ምክንያት ሰብአዊ ድጋፍ የማዳረስ ስራው እንደተስተጓጎለበት ይፋ አድርገዋል። የተባበሩት መንግስታት የህፃናት ተቋም ዩኒሴፍ በበኩሉ የምስል ቀረፃ መሳሪያዎቹ ሰኞ ዕለት በኢትዮጵያ መከላከያ ሰራዊት አባላት መዘረፋቸውን ጠቅሶና አውግዞ አንድ 40 ሺህ በምግብ እጥረት የተጎሳቆሉ ሕፃናት አፋጣኝ የምግብ ድጋፍ ካላገኙ በቀር ለሞት ሊዳረጉ እንደሚችሉ አስጠንቅቋል። የዓለም ምግብ መርሃ ግብር ትግራይ ውስጥ ለሚኖሩ በሚሊዮኖች የሚቆጠሩ በረሃብ ላይ ላሉ ሰዎች ነፍሳድን የምግብ ድጋፍ ለማዳረስ ይችል ዘንድ የሙሉ ይለፍ ፍቃድ እንዲሰጠውም ጠይቋል። ከእነዚህ ሰዎች መካከል ግማሽ ሚሊዮኑ የሚሆኑት ህጻናት፣ ሴቶችና በቀጣይ ወራት ውስጥ ረሃብ የሚጋረጥባቸው አባወራዎች እንደሚሆኑ አክሏል። የዓለም ጤና ድርጅት በበኩሉ የክልሉ ጤና ሥርዓት መውደሙን አስታውቋል። የተቋሙ ቃል አቀባይ ታሪክ ጃሳርቪክ፣ ወደ ስፍራው ለመግባት ባለው ውስንነት ምክንያት ድጋፍ ከሚሻው ሕዝብ ቁጥር ጋር ሲነጻጸር የዓለም ጤና ድርጅት ያደረገው ድጋፍ አናሳ መሆኑን ጠቅሰዋል። የኮሌራ፣ ፈንጣጣና ወባ ወረርሽኞች በክልሉ እንዳይፈጠሩ ስጋት ገብቶናል። የትግራይ ክልል በሜኒጃይተስ በሽታ ቀበቶ የሚዋሰን በመሆኑ የቢጫ ወባ ወረርሽኝ ስጋትም አለ። ሌሎች ሊፈጠሩ የሚችሉ በሽታዎችንም ለማከም የሚያስችሉ የጤና አገልግሎቶችንም በማጣታቸው ምክንያት ሕይወታቸውን የማጣት ስጋት አለባቸውን ያሉት የተኩስ አቁም ቢታወጅም በትግራይ አሁንም ፍልሚያው ቀጥሏል። ጃሳርቪክ የዓለም ጤና ድርጅት የሰራተኞችን ደህንነት ለመጠበቅ እርምጃዎችን እየወሰደ እንደሆነ አብራርተዋል። በሚቻልባቸው ስፍራዎች ሁሉ አስፈላጊ የጤና አገልግሎቶችን ለመስጠት ጥረት እየተደረገም ነው ብለዋል። ይሁንና የዓለም ጤና ድርጅት ሰራተኞች የሚሰሩት ስራ ከችግሩ ግዝፈት ጋር ሊቀራረብ እንዳልቻለም አክለዋል። ሆስፒታሎች በቅጡ በማይሰሩበት ሰዎች እየተሰደዱ ረሃብም እያየለ በመጣበት በአሁኑ ሰዓት በምግብ እጥረት ንጹሕ ውሃ ደህንነቱ የተጠበቀ መጠለያና የጤና አገልግሎት እጥረት የሚቀሰቅሷቸው የተላላፊና በክትባት ሊገቱ የሚችሉ በሽታዎች ስጋት እርግጥ ሆኗል እነዚህ ሁሉ ተዳምረው የገዘፈ ወረርሽኝን ይፈጥራሉ ነው ያሉት የዓለም ጤና ድርጅት 3.5 ሚሊዮን ሰዎች በኮሌራ ስጋት ውስጥ እንደሚኖሩ አስታውቋል። ስድስት ሚሊዮን ሰዎች በተለይ በምግብ እጥረት የተጎዱ ሕፃናት ዮባ ወረርሽኝ ሰጋቸዋል። በገዳዩ የቆላ ዝንብ ወይም ገንዲ በሽታ የመሞት ስጋት እንዳለም አስታውቋል። በአፍ የሚወሰድ የኮሌራ መከላከያ መድኃኒት ስርጭት በጎርጎሳውያኑ ሰኔ ወር መጀመሪያ ላይ ተጀምሯል። ዓላማው ሁለት ሚሊዮን ሰዎችን ለማዳረስ ነበረ። በጦርነትና ህዝቡን ለመድረስ ባለው አስቸጋሪነት ግን እስካሁን ሊከተብ የቻለው ሀምሳ በመቶ የሚሆነው ህዝብ ነው ተብሏል። በጤና ተቋማት ላይ የተቃጡ ጥቃቶች፣ ዘረፋና የክትባት ማከማቻ ሥርዓቶች መውደም እንዲሁም በተፋላሚዎች ምክንያት የተፈጠረው አጠቃላይ ስጋት በነፍስ አድን ዘመቻ ላይ ጎጂ ውጤትን እንዳመጣም ተጠቅሷል። ሀብታሙን እናመሰግናለን። አሁን ደግሞ ወደ ሱዳን ጉዳይ እናመራለን። ባለፉት ጥቂት ሳምንታት በሱዳን በጣለው አውሎ ነፋስ የተቀላቀለበት ዝናብ ምክንያት መጠለያ ድንኳኖቻቸው ለፈረሱባቸው 16,000 የሚሆኑ ኢትዮጵያውያን ስደተኞች ጊዜያዊ መጠለያ ለማዘጋጀት የእርዳታ ሰጪ ድርጅቶች ጥረት እያደረጉ ነው። ኢሳሽ ላይን ከጀኔቫ ያላከችውን ዘገባ ስመኝሽ ቆይታ ታቀርበዋለች። የሰኔ ወር ከገባ ጀምሮ ሲጠናከር የቆየውና ያሳለፍነው ሰኞ ምሽት የጀመረው አውሎ ንፋስ በምስራቅ ሱዳን በሚገኙት የአምራ ኩባ ና ቱናይዳባ የስደተኞች መጠለያ የሚገኙ ከ አራት ሺ እስከ አስር ሺ የሚደርሱ መጠለያ ድንኳኖችን አፈራርሷል። ኃይለኛ ንፋስ ና ዝናብ እንዲሁም በረዶ የቀላቀለው አውሎ ንፋስ በመጠለያ ጣቢያው የሚገኙ የመሰረተ ልማት አቅርቦቶችን የአስቸኳይ ጊዜ መጸዳጃ ቤቶችንና ሌሎች መጠቀሚያዎችንም አውድሟል። በተባበሩት መ መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ቃል አቀባይ የሆኑት ቦሪስ ቼሽርኮቭ እንደተናገሩት በሺዎች የሚቆጠሩ ኢትዮጵያውያን የግል ንብረቶቻቸው በጎርፍ ተወስደዋል። በሰሜን ኢትዮጵያ ትግራይ ክልል የደረሰውን ግጭት ሸሽተው ወደ ሱዳን የገቡት እነዚህ ስደተኞችም አስቸኳይ እርዳታ እንደሚያስፈልጋቸው ገልጸዋል። የዝናቡ ወቅት እስከ ጥቅምት ወር የሚቀጥል በመሆኑ በሚቀጥሉት ሁለትና ሶስት ወራት ውስጥ ዝናቡ ይጠናክራል፣ የጎርፉ ሁኔታም እየተባባሰ ይሄዳል ብለን እንሰጋለን። ስለዚህ አሁኑኑ እርምጃ መውሰድና የተበላሹ መንገዶችን ጠግነን አዳዲሶቹን መስራት ይጠበቅብናል። ቼሽኮቭ አክለው በአካባቢው ያሉት መንደሮች በጎርፍ እየተጥለቀለቁ መሆናቸውንና ከጥቂት ጊዜ በኋላ የሰብአዊ እርዳታ ለሚያስፈልጋቸው ድጋፍ ለማድረግ አዳጋችና የማይቻል ሊሆን እንደሚችልም ተናግረዋል። በዚህም ምክንያት ዩኤንኤችሲአርና አጋር ድርጅቶች ወደ ስደተኛ መጠለያ ጣቢያዎቹና ስደተኞቹን ወደ አስጠለሏቸው ማህበረሰብ የሚወስዱትን ወደ 60 ኪሎ ሜትር የሚጠጉ መንገዶች እያደሱና እየሰሩ መሆናቸውንም ቃል አቀባዩ አስረድተዋል። በቀጣይ ሊከሰት የሚችለውን ጎርፍ ለመከላከልም የውሃ መውረጃ ቱቦዎች እየተገነቡ ናቸው። ስ ማ ስ ላ አጋሮቻችን ቋሚ መሆን የሚችሉ ትምህርት ቤቶችን፣ መጸዳጃ ቤቶችንና መታጠቢያ ስፍራዎችን እየገነቡልን ነው። ቋሚ የሆኑ መጠለያ ድንኳኖችንም ለመስራት እቅድ አለ። ሆኖም ግንባታውን መጀመር የሚቻለው የዝናብ ወቅት ካበቃ በኋላ ነው። ለአሁኑ አስር ሺህ አስቸኳይ እርዳታ መስጫ እቃዎችን ለማሰራጨትና አምስት ሺህ ደግሞ ለመጠባበቂያ ለመያዝ ዝግጅት እያደረግን ነው። የስደተኞች መርጃ ተቋሙ ከሌሎች 31 የሚሆኑ በተባበሩት መንግሥታት ስር ያሉ ድርጅቶችና የግል የእርዳታ ተቋማት ጋር በመሆን ከዚህ ቀደም አቅርበውት በነበረው አስቸኳይ የእርዳታ ጥሪ ላይ አሁን የደረሰውን አደጋ የሚያካትት አዲስ ተማጽኖ አቅርበዋል። በዚህም መሰረት በአሁኑ ወቅት የ182 ሚሊዮን ዶላር እርዳታ እንደሚያስፈልጋቸው የገለጹ ሲሆን ይህም ቀደም ሲል ጠይቀውት ከነበረው በ33 ሚሊዮን ዶላር ብልጫ አለው። ተጨማሪው ገንዘብ የእርዳታ ድርጅቶቹ በመጠለያ ጣቢያዎቹ የሚገኙ የመሰረተ ልማት አቅርቦቶችን ለማሻሻል እና እስከ ዓመቱ መጨረሻ ለኢትዮጵያውያኑ ስደተኞች የተሻለ ጥበቃ ለማድረግ እና መሰረታዊ ፍላጎታቸውን የሚያሟላ እርዳታ ለማቅረብ የሚውል ይሆናል። በሊሳ ሽሌን ለተጠናከረው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ የሰመኝሽን እናመሰግናለን። የውጭ ጉዳይ ሚኒስቴር ጋዜጣዊ ጉባኤ ይከተላል። መንግስት የመከላከያ ሰራዊቱን ከትግራይ ክልል ያስወጣበት ዋነኛው ምክንያት ኢትዮጵያ ለተጋረጡባት የውጭ ስጋቶች ጦሩን ለማዘጋጀት ነው ሲል አስታወቀ። ኢትዮጵያ በተለይ ከህዳሴው ግድብ ጋር በተያያዘ ሀገሪቱ ውስጥ ጣልቃ ለመግባት የሚደረጉ እንቅስቃሴዎች መኖራቸውን የውጭ ጉዳይ ሚኒስቴር ገልጿል። የሚኒስቴሩ ቃል አቀባይ ዛሬ በሰጡት መግለጫ በሱዳን ጥያቄ መሰረት ኢትዮጵያውያን ሰላም አስከባሪዎች ከአብይ ግዛት መውጣት ካለባቸው ተገቢውን እውቅናና ክብር አግኝቶ መሆን እንዳለበት ኢትዮጵያ ለተባበሩት መንግስታት ድርጅት መግለጿንም ተናግረዋል። በአራት ቀናት ውስጥ ብቻ ከሳውዲ አረቢያ ከ9900 በላይ ዜጎች መመለሳቸውን ጠቅሰው ይህም በኢትዮጵያ ላይ ጫና ለማሳደር የሚደረግ ጥረት አካል ነው ብለዋል። ኬኔዲ አባተ ዝርዝር ዘገባ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በተለያዩ ጉዳዮች ዙሪያ ዛሬ በሰጡት ሳምንታዊ መግለጫቸው የኢትዮጵያ መንግስት በተናጥል ያወጀውን የተኩስ አቁምና የመከላከያ ሰራዊት ከትግራይ ክልል መውጣቱን በማስመልከት ተጨማሪ ገለጻ ሰጥተዋል። የተኩስ አቁሙን አላማ በተመለከተ በመላው ዓለም ለሚገኙ የኢትዮጵያ ዲፕሎማቶች ማብራሪያ መሰጠቱን አምባሳደር ዲና ገልጸዋል። መንግስት የመከላከያ ሰራዊቱ እንዲወጣ ውሳኔ ያሳለፈበት የተለያዩ ምክንያቶች ቢኖሩም ዋነኛው ግን ከህዳሴ ግድብ ጋር በተያያዘ ኢትዮጵያ ለተጋረጡባት የውጭ ስጋቶች ጦሩን ለማዘጋጀት መሆኑን አንስተዋል። የሰብአዊ የተኩስ ማቆም ዩኒላተራል ነው። ይሄ በኢትዮጵያ በኩል ብቻ የተወሰደ ነው አቋም ነው። ይዘቱንና ዓላማውን በደንብ ታውቁታላችሁ። ከሁሉ በላይ ግን ሌሎች ምክንያቶች እንዳሉ ሆነው አንዱ የተጠቀሰው ምክንያት እንደ ሀገር የችግሮች ቅደም ተከተልን መውጣት አለበት። የትኛው ችግር ነው ቅድሚያ ማግኘት ያለበት አሁን በህዳሴ ግድብ ምክንያት ኢትዮጵያ ላይ የተጋረጠ ችግር አለ፣ በውጭ በተለይ የህዳሴ ግድቡን ስኬት ሁለተኛውን ሙሌት ለማደናቀፍ በዚህም ምክንያት ኢትዮጵያ ውስጥ ጣልቃ ለመግባት በተለያዩ አካባቢዎች የሚደረጉ እንቅስቃሴዎች አሉ። በዋናነት በአረብ ሊግ አካባቢም እንደዚሁ የሚታይ ነገር አለ። የትኛውን ቅድሚያ መንግስት መስጠት ያለበት የሚለውን ነገር በማንሳትም አሁን ያለው ፕራዮሪቲ መከላከያ ኃይሉን የሴኩሪቲ አፓራቲሱን፣ በአጠቃላይ መንግስትንም ህዝብንም ለሌላ ኢቨንቹዋሊቲ ኢንኬስ ማዘጋጀት አስፈላጊ በመሆኑ ነው ይሄ እርምጃ የተወሰደው። ምንም እንኳን ህወሀት በሚሰጣቸው መግለጫዎች የኢትዮጵያ መከላከያ ሰራዊት ተሸንፎ መውጣቱን ቢገልጽም ሰራዊቱ የወጣው በመንግስት የፖለቲካ ውሳኔ ስለመሆኑ አጽንኦት የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባዩ አምባሳደር ዲና ውሳኔውም ከተለያዩ ዓለም አቀፍ ድርጅቶችና አገራት አድናቆት እንደተቸረው ተናግረዋል። በዚሁ ምክንያት ኢትዮጵያ እየደረሰባት ያለው ጫና እንደሚቀንስም ነው ያብራሩት። ሳንክሽን ምናምን የሚባለው ነገር ከዚህ በኋላ እየሳሳ ሙዚቃውን እየቀነሰ ይሄዳል ማለት ነውና አውሮፓ ህብረትም በሌሎችም የሚታዩ ወንም አካባቢ ሴኩሪቲ ካውንስል የጊዜው አጀንዳውን ይዞ የሚሄዱ ሰዎች አሉ። አንዳንዴ ተነጋግረው ብቻ ነው የሚለያዩት፣ ወደ ሰብስታንቲቭ ነገር አይሄዱም። ወዳጆቻችንም አሉ እዛ አካባቢ አይሆንም የሚባል ሴኩሪቲ ካውንስል አጀንዳ የሚሉት ተብሎ አይ ፉርሹ ነው አይ አስፈልግኝ ውስጥ ጉዳይ ነው የሚሉ ወገኑ ወዳጆች ስላሉ አስተማማኝ ይቀራል። አሁን ደግሞ የባሰውኑ ሌሎችም ይህን ነገር እስካዩት ድረስ ውጤታማ ስለሆነ ነገሩ በዛው ይቀራል ብሎ መገመቱ ይሻላል። አምባሳደር ዲና ሙፍቲ በመግለጫቸው ያነሱት ሌላው ነጥብ በተባበሩት መንግስታት የሰላም ማስከበር ተልዕኮ ስር በአብዬ ግዛት የሚገኙ የኢትዮጵያ ሰላም አስከባሪዎች እንዲወጡ በሱዳን የቀረበውን ጥያቄ በተመለከተ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተመድ ተወካይ ጋር መወያየታቸው ነው። በዚህ ውይይት ላይ የኢትዮጵያ ሰላም አስከባሪ ኃይል መውጣት ካለበት ተገቢው እውቅናና ክብር ተሰጥቶት መሆን እንዳለበት መገለጹን ተናግረዋል። የምስራቅ አፍሪካን የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ዳይሬክተር እዚህ በዋናው መስሪያ ቤት ከምክትል ጠቅላይ ሚኒስትር ጋር ተገናኝተው ነበር። ያው እንደምታውቁት አቤ ያለው የኢትዮጵያ የሰላም ጥበቃ ኃይል ከዛ እንዲወጣ በሱዳን በኩል የቀረበ ጥያቄ አለ። ይህንን ዙሪያ ነው ውይይቱ ያጠነጠነው። በሱዳን በኩል ይህንን ሀይል ከዚህ እንዲወጣ የቀረበውን ጉዳይ በተመለከተ የነበረው ውይይት ያተኮረው ስቴክ ሆልደሮቹ ማለት የዚህ የአብ የሰላም ጥብቃ ስቴክ ሆልደሮች የተባበሩት መንግስታት ድርጅት ሆኖ አስተባባሪው ግን፣ ደቡብ ሱዳን ጭምር እዚህ ውስጥ ስቴክ ሆልደር ናት፣ ኢትዮጵያም ስቴክ ሆልደር ናት። ምንድነው መደረግ ያለበት የሚል ነው። በኢትዮጵያ በኩል ያለው አቋም ከዚህ መውጣትም ካስፈለገ ተገቢ ተመጣጣኝ የሆነ እውቅና እና አክብሮት የሚሰጠው ኤግዚት እንዲኖር ነው የሚፈለገው። በተባበሩት መንግስታት ድርጅት ውስጥ የሚገኙ አንዳንድ ብለው የገለጿቸው ግለሰቦች ከድርጅቱ አሰራር ውጭ የኢትዮጵያ ሰላም አስከባሪ አባላት ጥገኝነት እንዲጠይቁ ማነሳሳታቸውን በመግለጽ ይህ ተግባር መታረም እንዳለበት አቶ ደመቀ መኮንን ለድርጅቱ ማሳወቃቸውንም አምባሳደር ዲና አብራርተዋል። በሱዳን ዳርፉር የነበረው የተባበሩት መንግስታት ተልዕኮ በቅርቡ በተጠናቀቀበት ወቅት በስሩ ከነበሩ ኢትዮጵያውያን ሰላም አስከባሪ ሪዎች መካከል ከአንድ መቶ በላይ የሚሆኑት ጥገኝነት ጠይቀው ወደ ሀገራቸው ሳይመለሱ መቅረታቸው ይታወሳል። በሌላ መረጃ በሳዑዲ አረቢያ ችግር ላይ የሚገኙ ዜጎችን የመመለስ ስራ በተደራጀ መልኩ እየተሰራ እንደሚገኝና ባለፉት አራት ቀናት ብቻ ከ9900 በላይ ዜጎች መመለሳቸውንም የተናገሩት አምባሳደር ዲና ህጋዊ ፈቃድ ያላቸውም ዜጎች እንዲመለሱ መደረጋቸው በኢትዮጵያ ላይ ጫና ለማሳደር እንደሆነ ጠቁመዋል። ከሳውዲ አረቢያ ዜጎችን ማሲቭሊ የማስመለሱ ነገር ወደ ትግባራ ተገብቷል። በቀን አንድ ሰባት አንድ ስምንት በረራዎችን እያካሄዱ በእስካሁኑ ሂደት እስከ ትላንት ማታ ማለት ነው 9902 ዜጎች ገብቷል አገር ቤት ከነዚህ ውስጥ 861 ሴቶች እና መቶ ዘጠና ሶስት ህጻናት ይገኛሉ። የሳውዲ ጉዳይ ይህንን ፕሬዘር ያበዙበት ምክንያትን መገመት ይቻላል። ፍቃድ ያላቸውን ሰዎች ከቤት ያስወጡ የመላክ ነገር ምክንያቱ ይታወቃል። ኦቪስሊ ጉድጓት አለ ላያጋ በጥሩ ኢንቴንሽን አይደለም። በተረፈ ግን ወደኋላ ዘለግ ያለ ሚዲያ ሰዎች ታስታውሱ እንደሆነ የዛሬ አምስት ዓመት ከሳውዲ በርካታ ሰዎች ስናስመልስ ነበር። የአሁኑ ለየት ያለ መልክ የያዘው በዚህ ህጋዊ ሰውነት ያላቸውንም ጭምር የመግፋቱ ነገር ከኋላ የሆነ ነገር ይኖራል ብሎ መጠርጠር አግባብነት ያለውና ምንም ሩላውት ማድረግ አይቻልም። ከሳውዲ ከሚመለሱ ዜጎች መካከል በተደጋጋሚ ሄደው በመንግስት ድጋፍ በተደጋጋሚ እየተመለሱ መኖራቸውን አምባሳደር ዲና ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው እናመሰግናለን። ስለ ኢትዮጵያና ጅቡቲ ውሃ ጉዳይም ዘገባ አለን። የኢትዮጵያና ጅቡቲ ከፍተኛ አመራሮች በሶማሌ ክልል ሲቲ ዞን የሚገኘውን የኢትዮ ጅቡቲ ድንበር ተሻጋሪ የንጹሕ መጠጥ ውሃ አቅርቦት ፕሮጀክትን ጎብኝተዋል። በፕሮጀክቱ አሉ የተባሉ ክፍተቶች የተገመገሙ ሲሆን የጅቡቲ ባለሀብቶች በሶማሌ ክልል መዋለነዋይ በሚያፈሱበት ሁኔታ ላይም ምክክር ተደርጓል። አዲስ ቸኮል ተጨምሪአለው። በጅቡቲ ጠቅላይ ሚኒስትር አብዱልቃድር ካሚል የተመራ የጅቡቲ ልኡካን ቡድን ከሶማሌ ክልል ርዕሰ መስተዳድር አቶ ኢብራሂም ኡስማን ጋር በመሆን በሶማሌ ክልል ሲቲ ዞን ኩለን የተባለ ስፍራ ላይ የሚገኘውን የከርሰ ምድር ውሃ ማመንጫና ማሰራጫ ጎብኝተዋል። የዛሬ ስምንት ዓመት የተጀመረው የድንበር ተሻጋሪ ውሃ ፕሮጀክት መጀመሪያ ሲታሰብ ይገኛል ተብሎ ከታቀደው መቶ ሺህ ሜትር ኩብ ውሃ ውስጥ ሀያ በመቶ ብቻ ውሃ እየተገኘ እንደሆነ የተናገሩት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ኢብራሂም ኡስማን የዚህን ችግር መንስኤዎችን በጋራ መገምገማቸውን ለቪኦኤ ተናግረዋል። ሶስት መቶ ሀምሳ ሚሊዮን ዶላር ከዛሬ ስምንት ዓመት በፊት የተጀመረ ትልቅ ፕሮጀክት አለ፣ በብድር እነሱ የሚሰሩት ይሄ እንግዲህ ጅቡቲን ጨምሮ ከእኛም ወደ ሁለት ወረዳ የሚሆን የህብረተሰብ ክፍል ውሃን የሚያጠጣ ነው የሚሆነው። በቀን ከቶ ሺ ሜትር ኪዩብ በላይ የውሃ የማመንጨት አቅም አለው። ሀያ ስምንት ጉድጓድ ነው አጠቃላይ። እንደዛም ሆኖ ግን በኤሌክትሪክ እጥረት ምክንያት እንዲሁም ደግሞ በአንዳንድ ሌሎች ቴክኒካል ችግሮች ምክንያት አሁን እያገኘ ያሉት ውሃ ሺህ ሜትር ሲባል በላይ አይደለም። ይሄ ደግሞ በተለይ ከታሰበው አላማ አንጻር አሁን አቅሙ ምናልባት በሀያ ፐርሰንት ሌል ላይ ናያ በመንገድ በአየር በንግድ በወደብ በህዝብ ለህዝብ ግንኙነትና በሌሎችም ጥብቅ ትስስር ያላቸው ጅቡቲና ኢትዮጵያን በኢኮኖሚም ይበልጥ ማስተሳሰር አላማ ካላቸው ስራዎች አንዱ ይህ የውሃ ፕሮጀክት ነው ያሉት አቶ ኢብራሂም፣ በአፈጻጸሙ ላይ ያሉ ክፍተቶችንም በጋራ መገምገማቸውን ተናግረዋል። በሶማሌ ክልል በኩል ከዞን እስከ ወረዳ ያሉ አመራሮች በመድረኩ በመሳተፋቸው ክፍተቶቹን ለመድፈንና በተፈለገው መጠን ፕሮጀክቱ እንዲሳካ ሁሉም የሚጠበቅበትን ይወጣል ብለው እንደሚያምኑ አቶ ብራሂም ተናግረዋል። በመድረኩ ላይ ከዋልማቱ ባሻገር ጅቡቲያውያን ባለሀብቶች የከርሰ ምድር ውሃው በሚገኝበት እና የጅቡቲ አዋሳኝ በሆነው ሲቲ ዞን መዋለ ንዋያቸውን በሚያፈሱበት ሁኔታ ላይ ምክክር መደረጉን አቶ ብራሂም ጨምረው ተናግረዋል። አጠቃላይ ክልሉ በተለይ በዛ አካባቢ ለጅቡቲ ወደብ ቅርበት ስላለው የመሰረተ ልማትን የቴሌኮሚኒኬሽን ችግርም ስለሌለ ለኢንቨስትመንት ምቹ ስለሆነ ብዙ ጅቡቲያኖች አሁን በዛ አካባቢ ለመሰማራት ብዙ ፍላጎት እያሳዩ ነው ያሉት። ከዛ ውስጥም ከዚህ በፊት የተሰጠ ወደ አምስት ሺህ ሄክታር መሬት አለ። እሱን በፍጥነት ወደ ልማት ለማስገባት እንቅስቃሴ እንደሚጀምሩ ክቡር ጠቅላይ ሚኒስትሩ ነግረውኛል። ይሄ ብቻ ሳይሆን ሌሎች ተጨማሪ ኢንቨስተሮችም መጥተው እዚ አካባቢ ያሉ ምቹ አጋጣሚዎቹን እንዲጠቀሙም ጭምር እንደሚያበረታቱ ተስማምተናል። ስለዚህ አጠቃላይ ጉብኝቱ ያሉ ችግሮችን በመለየት መፍትሄ መስጠትና ያሉ የልማት እድሎችንም በማየት ቀጣይ የኢንቨስትመንት መዳረሻ ለማድረግ ነበረ። አብዛኞቹ የጅቡቲ ዜጎች በአንድም ሆነ በሌላ መልኩ ከሲቲዞንና ከድሬዳዋ ጋር ትስስር ያላቸው ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። የድምፃዊ ሀጫሉ ሁንዴሳ ቤተሰቦች ስላደረጉት ረድኤት ዘገባለን። የድምፃዊ ሀጫሉ ሁንዴሳ ቤተሰቦች ለአምቦ ህፃናትና አረጋውያን በጎ አድራጎቶች ድርጅት እንዲሁም በከተማው ለሚገኙ ከ200 በላይ ለሚሆኑ አቅመ ደካሞች ሰሞኑን ድጋፍ አድርገዋል። የድምፃዊው ባለቤት ወይዘሮ ፋንቱ ደምሰው ሀጫሉ ሰውን ለመርዳት ያለውን ምኞት ለማሳካት ግዴታ አለብኝ ሲሉ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ወይዘሮ ፋንቱንና የበጎ አድራጎቱን ድርጅት መስራች እንዲሁም ድጋፍ ከተደረገላቸው መካከል አነጋግሮ ከአምቦ ዘግቧል። የድምፃዊ አጫሉ ሁንዴሳን አንደኛ ዓመት የሙት መታሰቢያ ምክንያት በማድረግ ቤተሰቦቹ ለአምቦ ህፃናትና አረጋውያን በጎ አድራጎት ድርጅት ድጋፍ ማድረጋቸውን ባለቤቱ ወይዘሮ ፋንቱ ደምሰው ለቪኦኤ ተናግረዋል። የአጫሉ ምኞት ይህ ነበረ ሲሉም ያብራራሉ ወይዘሮ ፋንቱ ብችል ብችል ሁሉም ቦታ ባዳረስ ደስ ይለኛል የእሱ ምኞት ስለነበረ ስለዚህ የእሱ ምኞት ለማሳካት ደግሞ በምችለው አቅም ማድረግ ስላለብኝ ልክ ልጆቹን ለኔ ትቶ እንደሄደው የእሱ ምኞትና ሀሳቦችም እኔ ጋ ነው ያሉት ስለዚህ የሱ ምኞት የማሳካት ግዴታ አለብኝ አላፊነት አለብኝ ለዛ ብዬ ነው አጭሄ በህይወት እያለም አነጋጋሪ ነበረ፣ በጣም ደስ የሚል ሞቶም ያነጋግራል። ሰው ኖሮ ብቻ ነው የሚያነጋግረው ብዬ አስብ ነበረ። የእኔ ጀግና ነው። ከምንም በላይ ጀግና ይነ በቃ እሱ ለኔ ማለት ነው። ለኔም ብቻ ሳይሆን ለህዝቡ ጀግና ነው። ብዙ ሰዎች ስሙ እንዲነሳ አይፈልጉ። በሰው ፍቃድ ሳይሆን በእግዚአብሔር ፍቃድ ወደፊት አላማውን፣ በጎነቱን፣ ያለውን ለሰው ያለው ሩሩነቱን ወደፊት ማስቀጠል እፈልጋለሁ። ህዝቤም ደግሞ ከጎን ይቆማል ብዬ አስባለሁ። የሀጫሉን የበጎ አድራጎት ስራ ከግብ ለማድረስ እንደሚሰሩ የገለጹት ባለቤቱ ከዚህ በኋላ አላለቅስም ካሁን በኋላ ምክንያቱም የማለቅሰው የእሱ አላማ ማሳካት ባልችልና ህዝብ የማይረዳኝ ከሆነ ያን ያለቅሳለሁ። እሱ ለእኔ እንዴት ብዬ እንደምነግረ አላቅም። በቃ ለእኔ ብቻ ሳይሆን ለህዝቡም ነው። መግለጽ አችልም። በቃ ስለ እሱ የምገልጽበት ቋንቋም የለኝም። ስሜታዊ ሆኜ ልናገር እችላለሁ። ደስ እያለኝ ነው የምናገረው ይህን ነገር ማለት ነው እና ማን አሳደገኝ? እሱን ያሳደገኝ ከልጅነቴ ጀምሮ ያሳደገኝ እሱ ነው። አላማውም ጉጉቱም ምኑም ሁሉ ነገሩ እኔ ውስጥ አለ። ከኔ አልፎ ልጆቹ ውስጥ አሉ። ያ ደግሞ ሆኖ የሚሆነው እግዚአብሔር ሲረዳኝ ህዝቤም ሲረዳኝ ነውና ለህዝቤ አደራ ላለሁ ማለት ነው። የእሱን ዓላማ ወደፊት እንዳሳካና እንድራመድ ብዙ እንቅፋቶች ሊኖሩ ይችላሉ። ያንን እንቅፋት እንዳልፍ ደግሞ ህዝቤ እንዲረዳኝ ጠይቃለሁ። ወጣት እዩል ከበደ የበጎ አድራጎት ድርጅቱ መስራችና ስራ አስኪያጅ ነው። ስለተደረገላቸው ድጋፍም እንዲህ ይላል። አጤ ቤተሰብ ከዚህም በፊት የዛሬ ስድስት ወርም አድርገውታል። የተለያዩ ስጦታዎች ስጦታዎችን ሙ ሰዎችንም አምጥተው መግበዋል። እዛ ጊዜ ከሶስት መቶ በላይ ነው ሰውን የመገቡት። ይሄኛው የሙት አመትንም ደግሞ በዚሁ መልኩ ለሁለት መቶ ሰው የሚሆን ዱቄትና ዘይትን መዋ እያሰራጨን ያለ ነው። እንደምታየው ባለቤቱም እዚህ ነበረች። ከዛ በተጨማሪ ልብሶችም ነበሩ፣ ስጦታዎችን በማደል አብራን ነበር ያለችው። እና እንግዲህ ሀጫሉን በአምቦ ከተማ ላይ በዚህ መልኩ ነው በዚህ ድርጅት ውስጥ ያሰብ ነው። ይህ ደግሞ ለእኛ በጣም ትልቅ ነገር ነው። ይህ ታላቅ ረፍት ነው ለኛ አንዳች ነገር መጥቶ ሲሰጥ። እዚህ ቦታ ላይ ሰዎች ተስካር እዚህ መጥቶ የሚያከብሩ አሉ። ችግረኞችን ሰብስበን እናበላለን። ታላቅ የአይምሮ እረፍት ነውና ደስ ብሎናል። ዛሬ በሀጫሉ ከአጠገባችን መታጣት ታላቅ ሀዘን እንደተሰማን ሁላ ዛሬ ደግሞ ቤተሰቡ ይህንን አይነት ስጦታ የተቸገሩት ሰዎች ሲያደርግ ታላቅ የአይምሮ እረፍትን ሰጡ። በሀጫሉ ቤተሰብ ስለተደረገው ድጋፍ አስመልክቶም ሀጫሉ የዘራው ዘር ውጤት ነው ሲል እንዲህ ገልጻል። ዮኤል ይሄ እንግዲህ የሚበረታታና ታላቅ ነገር ነው በእሷ ላይ ብቻ ይሄንን ነገር አይታ ሀጫሉ ምን አይነት ሰው እንደሆነ የማያውቁትን መናገር ይችላሉ። ለምን ባለቤቱ ኢንቨስት ያደረገውን ነው፣ አሁን ማለት እሷ እያጨደችው ወይም ደግሞ እየሆነች ያለውን እሱ ሲሆን የነበረውን ነው። በእሱ ውስጥ ያለው ዘር ነው። በእያንዳንዳችን በእጃችን ምንድን ነው ያለው? እዚህ ቦታ ላይ አንድ ልብስ ቫሊዩ ሲያደርግ አይቻለሁ። አንድ ልብስ፣ አንድ አሮጌ ጫማ ቫሊዩ ሲያደርግ አይቻለሁ። አንዷ ነገር ለሌላው ትልቅ ነገር ነች። አምሳ ሎሚ ለአንድ ሰው ሸክሞ፣ ለብዙ ሰው ደግሞ ጌጡ ነው የሚባለው። ለዛ ነው ማለት ነው። በዚህ አይነት ሜንታሊቲ ሰዎች ቢንቀሳቀሱ አምቦ ላይ፣ ከአምቦ ማልፈን ደግሞ የተለያዩ ቦታ ላይ ብዙ ነገር ማድረግ እንችላለን። ከጎዳና ላይ የተነሱ 28 ህጻናትና አስር አቅመ ደካሞችን በቋሚነት ድርጅት ውስጥ ኖረው የሚረዱ ሲሆን ከ300 በላይ ለሚሆኑ በችግር ውስጥ ላሉ ሰዎችም ድጋፍ እንደሚያደርጉ ወጣት እየሄል ገልጿል። ህፃን ተመዝጌን ተረፈ ለእርሱና ጓደኞቹ ለተደረገው በጎ ነገር እንዲህ ሲል የድምፃዊውን ቤተሰብ ያመሰግናል። ብቻ ሳይሆን ሌላ ሰዎችን የሚያረዱ ስለሆነ ምስጋና ይገባቸዋል። ዛሬ አሁን ልብስ፣ ይኸው በሚገርም ሁኔታ ልብስ እየሰጡ ነው። እኛንም እየረዱን ነው። ብዙ ነገር እያደረጉ ስለሆነ ምስጋና ይገባቸዋል። እንዴት ነው አንተ ወደ ጎዳና የወጣው? እኔ ወደ ጎዳና የወጣት ወንድሜ ፍለጋ ነበር። ወንድሜ ህፃን ነበር፣ ቤት አይኖርም። ወንድሜ ፍለጋ ስመጣ እኔም እዚህ ገባሁ። ይኸው እዚህ እየኖርኩ ነው። እስካሁን ታሪክ ምን ነው ትፈልጋለህ? እኔ እንደዚህ ያድርገኝ። ልጆቹ ማርዳት ፈልጋሉ። የእውቁ አፋን ኦሮሞ ሙዚቀኛ ባለቤት ወይዘሮ ፋንቱ መልእክት ማስተላልፈዋል። በሱ ስም የሚነግዱ አሉ። በሱ ስም ብዙ ነገር የሚሰሩ አሉ። ግን ህሊና ካላቸው እንዳደራም ነው ይህ ነገር የማደርገው አገር ውስጥ ያለውም ውጭ ሀገርም ያለው ህሊና ያለው ሰው ለህሊና ይደር። ማስመሰል ሁኔታው ሆኖ መገኘት ነው። ባይዘ ማውራት ሳይሆን ሆኖ መገኘት ትልቅ ነገር ስለሆነ ማድረግ ካለብን እንግዲህ አንድ ዓመት ሙሉ በሱ ስም ብዙ ነገር ተሰርተዋል። ብዙ ነገር ተብለዋል። እየሰማን ዝም ብለናል። በኋላ ግን ዝም አንልም። መርዳት የሚፈልግ ማድረግ የሚፈልግ በሱ ፋውንዴሽን ስም ማድረግ ይችላል። በዚህ አጋጣሚ ለህዝቤ የማስተላልፈው መልእክት ህዝቤ እንደማያሳፍረኝ እሱም ለህዝቤ እኔ ውድ ነኝ እንዳለ ሁሉ ህዝቡ ደግሞ ላጤ ምንድን ነው የሚለውን የማገኝበት መልሳቸውን የሚሰጡኝ በዚህ ፋውንዴሽን ስም እኔ አለው እንዳልኩኝ ሰው ደግሞ ህዝቤ ከጎንሽ አለ ብሎ የሚረዳኝ ከሆነ የእሷ ዓላማ ይቆማል የእሱ ዓላማ ደግሞ ከሆነ ተቆመ ታሪክ ነው አይደል ታሪክ አይሞትም አይቀበርም አጤ ለእኔ ታሪክ ነው በቃ እንደ ታሪክ ይቀጥላል ለልጅ ልጅ ይተላለፋል መልዕክቴ እንግዲህ እግዚአብሔር ፍትህ እንዲሰጠኝ ሰውም ደግሞ ባለው እምነት እግዚአብሔር እንዲለምንልኝ እፈልጋለሁ ድምፃዊ አጫሉ ሁንዴሳ ባለፈው ዓመት ሰኔ 22 በአዲስ አበባ ገላን ኮንዶሚኒየም አካባቢ በሰው እጅ የተገደለ ሲሆን ከግድያው ጋር ተያይዞ አራት ግለሰቦች ላይ ክስ ተመስርቶ ፍርድ ቤት እየተመላለሱ መሆኑ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮርን እናመሰግናለን። አሁን ወደ ኬንያ አልሸባብ የተባለው የሶማሊያ ጽንፈኛ ቡድን አባላት የነበሩ ቢያንስ 350 የሚሆኑ ኬንያውያን ወጣቶች በያዝኑ ዓመት እጃቸውን እንደሰጡና ከሕብረተሰቡ ጋር እንዲዋሃዱ እንደሚደረግ የኬንያ ባለሥልጣኖች ገልጸዋል። የኬንያ የፀጥታ ባለሥልጣኖች በተናገሩት መሠረት በአሁኑ ወቅት ከጽንፈኛው ቡድን ጋር ለመቀላቀል ወደ ሶማሊያ የሚሄዱት ወጣቶች ቁጥር እየቀነሰ ነው። ይህም የጸረ አሸባሪነት እርምጃው እየሰራ መሆኑን ያሳያል ሲል የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከው ዘገባ ጠቁሟል። ቀጥሎ ይቀርባል። የኬንያ ፀረ አሸባሪነት ባለሥልጣኖች ጽንፈኝነትንና ፅንፈኝነትንና ኃይል ተጠቃሚነትን በሚመለከት ህብረተሰቡን ለማንቃትና የቀድሞ የአልሸባብ አማጽያንን ለመርዳት ሲሉ ባለፈው ሳምንት ሞምባሳ ላይ እንደነበሩ ታውቋል። ዓላማቸው ኬንያንና ሶማሊያን በሚያዋስነው ድንበር አካባቢ ባሉት የአሸባሪ ቡድን እንቅስቃሴ በሚካሄድባቸው ስድስት ወረዳዎች ላይ አሸባሪነትን በሚመለከት የማንቃት ሥራ ማካሄድ መሆኑ ተገልጿል። ካኑን ሐሩን ራሽድ በኬንያው ብሔራዊ ጸረ አሸባሪነት ማዕከል የፅንፈኞች ጥቃትን የማስወገድ ክፍል ኃላፊ ናቸው። ማዕከሉ ከ300 በላይ የሚሆኑ ከሕዝቡ ጋር ተዋህዶ የመኖር ፍላጎት ያሳዩ የቀድሞ የአልሸባብ ተዋጊዎች ጉዳይ ላይ እየሰራ መሆኑን ራሽድ ጠቁመዋል። ሁሉም በጥቅል የሚመለሱበት አይነት ፕሮግራም አይደለም። እነዚህ ግለሰቦች ሲመጡ በእያንዳንዳቸው ላይ የሚደረግ የማጣራት ስራ አለ። ለምሳሌ ስለፈጸሙት ወንጀል ለመረዳት ይሞከራል። ከአልሸባብ ታጣቂነት ተመልሰው መጥተው በዚህ ፕሮግራም ላይ ሲካተቱ ሊከሰሱ የሚችሉበት ሁኔታም ካለ የሕግ ስርዓቱ ይመለከታል። ከዚያም የቀድሞ አማጽያኑን ጽንፈኛ አመለካከት የማረምና የማንቃት ተግባር ይከተላል። አልሸባብ ከአስርተ ዓመት በላይ ለሆነ ጊዜ የኬንያን ወጣቶች ለመመልመል በአካባቢው ያለውን ችግርና ታሪካዊ ቅሬታዎችን ሲጠቀም እንደቆየ ታውቋል። አሁንም ቢሆን በጥቂት ሺዎች የሚቆጠሩ ኬንያውያን ወጣቶች ሶማሊያ ውስጥ ከአልሸባብ ጋር ሆነው እየተዋጉ መሆናቸው ተገልጿል። ነገር ግን ሶማሊያ ውስጥና በኬንያ ሰሜን ምስራቅ አካባቢዎች ያለው የጸጥታ እንቅስቃሴ ከፍ በማለቱ እንዲሁም በሚካሄደው የማንቃት ዘመቻ ምክንያት የኬንያ ወጣቶች ምልመላ እየቀነሰ እንደሄደ ተገልጿል። የጸረ አሸባሪነት መርሃ ግብር በአሁኑ ወቅት አሸባሪነትን በመታገል ላይ ያሉት የጸጥታ መኮንኖች ለአሸባሪነት የሚደረገውን የምልመላ ሂደት እንዲረዱ በማድረግ ላይ ማትኮሩን ራሽድ ገልጸዋል። ሚኒ ኢኒቲቭ ታ ውትሳ ሲቪሊን ፖፕሌሽን አብዛኞቹ ተነሳሽነቶች በሲቪሉ ሕዝብ ላይ ያተኮሩ ነበሩ። የአሁኑ አዲስ የጸጥታ ዘርፍ ግን ሁሉም የጸጥታ ኃይሎች ወጣቶቹ ወደ ጽንፈኛ አመለካከት የሚሳቡበት ምክንያት ምን እንደሆነ እንዲረዱ ሲባል ሥልጠና የማግኘታቸውን ነገር አስፈላጊ አድርጎ ያያል። እውቀት እንዲያገኙ እያደረግን ነው። በውስጥ ያሉት የጸጥታ ሰራተኞችም በአሸባሪነት ላይ በቂ ግንዛቤ እንዲኖራቸው እያደረግን ነው። መቀመጫቸው ናይሮቢ የሆነው የጸጥታ ጉዳይ ተንታኝ ሪቻርድ ቱታ ከአልሸባብ ጋር የሚዋጉት ኬንያውያን መንግስት የሚቀበላቸው ከሆነ ወደ ሀገራቸው ይመለሳሉ ብለዋል። Remember some of these young people, they, did not go there because of they were radicalized. They went there because of other factors like for instance እንግዲህ አንዳንዶቹ ወጣቶች ወደ ሶማሊያ የሄዱት ጽንፈኛነትን ስለተቀበሉ አይደለም። በሌሎች ምክንያቶች ነው ወደዚያ የሄዱት፣ ለምሳሌ የገቢ ምንጭ ለማግኘት። አንዳንዶቹም በዶላር ይከፈላችኋል ስለተባሉ ነው። ስለሆነም የኬንያ መንግስት ምህረት ቢያደርግላቸው ወደ ሀገራቸው መመለስ ሊቀላቸው ይችላል። ሙኒራ ሐሚሲ በሞምባሳ ወረዳ የወጣቶች ጉዳይና ማህበረሰቡን የማንቃት ክፍል ኃላፊ ናቸው። ወረዳው ከሶማሊያ የሚመለሱ ከአንድ መቶ በላይ የሚሆኑ ወጣቶችን ለመርዳት ዝግጁ መሆኑን ገልጸዋል። የሚኒስቴር መስሪያ ቤት እንደመሆናችን መጠን በሞምባሳ ወረዳ ለወጣቶች የሚሆን የኢኮኖሚ ማነቃቂያ በጀት አለን። በወጣቶች የሚመሩ የንግድ ተቋማት የንግድ ፈቃድ ሰነድ እንዳይጠየቁም ተደርጓል። ለወጣቶችና ለሴቶች የንግድ ተቋማት የሚጠቅም ብድር ይሰጣል። የጸረ አሸባሪነት ማዕከሉ የዘመቻ እቅድ አሸባሪነትን የሚያስወግዱ ወጣቶች እንዲበራከቱ ለማድረግ ሲል በአስራ ሁለት ወረዳዎች እንዲሰፋ እንደሚሰራ አስታውቋል። አድማጮች፣ የኬንያ ባለሥልጣኖች ስልጣኖች ከሶማሊያው አልሸባብ ጋር የሚቀላቀሉ ኬንያውያን ወጣቶች ቁጥር እንዲቀንስ ስለሚያደርጉት ጥረት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራቸው አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ኢትዮጵያ ስነ ጥበብ የሚገልጽ ዘገባ አለን። በኦሮሚያ ባህልና ታሪክን በስዕል እንዲሁም በቅርጻ ቅርጽ የማስተዋወቅ ስራን የሚሰሩ ወጣቶች እየተበራከቱ መምጣታቸው ተነግሯል። በክልሉ ያለውን እምቅ ባህልና ታሪክ ሀብት ላይ አትኩሮ የሚሰሩ እኚህ ወጣቶች በዘርፉ በርካታ የሚሰሩ ስራዎች ቢኖሩም የድጋፍ እጥረት ያሰቡትን ለመስራት እንዳስቸገራቸው ገልጸዋል። ግርማ ቡልቲ የኦሮሚያን አርት ማህበረሰብ ሙያተኛ ያላቸውን ችሎት እንዲጠቀሙ እያበረታቱ መሆኑን ለአርቲስቶች የድጋፍ ማነስ ችግር መኖሩን ተነግሯል። የኦሮሚያ ክልል ባህልና ቱሪዝም ቢሮ በበኩሉ አርቲስቶቹ ተገቢውን ድጋፍ እያደረኩ ነው ይላል። ገልሞ ዳዊት ተጨማሪ አለው። ወጣት አንዱ ዓለም ጌታቸውና ወጣት ብርሃኑ ጉታ የስዕልና ቅርጻቅርጽ ሙያተኞች ናቸው። አንዱ ዓለም የአዲስ አበባ ነዋሪ ሲሆን፣ ብርሃኑ ደግሞ ምዕራብ ሸዋ ዞን የሙገር ነዋሪ ነው። አንዱ ዓለም በመምህርነት ሙያ ከተመረቀ በኋላ አሁን በገንዘብ አያያዝ ወይንም ፋይናንስ ዘርፍ ላይ እንደሚሰራ ይናገራል። ቀን ቀን በተቀጠረበት ዘርፍ የሚሰራው አንዱ ዓለም ማታ ማታ የስዕል ስራው ላይ እንደሚያተኩርም ያብራራል። በስዕልና ቅርጻ ቅርጽ ስራዎቹ በተለይ በኦሮሚያ ክልል ባለው የህዝብ ታሪክና ባህል ላይ እንደሚያተኩር ነው የሚናገረው። ወጣት አንዱ ዓለም ሆጂን ኮ ሴና ኦፍ ኬሳ ቀባ ሲያሶ ኬሳ እንቀባታ አዳልፍ ኬሳ እንቀባታ ገሩ ስራዎቼ ታሪክ፣ ፖለቲካ፣ በተለይ በኦሮሞ ታሪክ ውስጥ ታዋቂ የሆኑና ጉለሜና ያላቸው ሰዎች ላይ ያተኩራሉ። ይህ አሁን በህይወት ያሉ ሰዎችን ይጨምራል። እንደ ግል ደግሞ የስዕል ስራን የሚፈልጉ ሰዎች እንዳዘዙኝ እሰራላቸዋለሁ። ብዙ ስራዎቼን በፊት በጋለሪ መልክ ነበር የማቀርበው። አሁን በማህበራዊ ሚዲያ የሰራዋቸውን ስራዎቼን አቀርባለሁ። በዚያ ሰዎች ጋር እደርሳለሁ። በታሪክና ባህል ላይ ከሚያተኩሩ ስዕሎቼ የማገኘው ገቢ አለ። ነገር ግን ህይወቴን ለመደጎም በቂ አይደለም። ብዙውን ጊዜ ለሙያው ባለኝ ተነሳሽነት ነው የምሰራው፣ ከስራው እርካታ ስለማገኝ። አንዱ ዓለም የስዕልና ቅርጻቅርጽ ሙያውን ለማጎልበት ለአንድ ዓመት የፋይን አርት ትምህርት ቤት ገብቶ ስልጠና መውሰዱን ገልጸዋል። የሙገር ነዋሪ ወጣት ብርሃኑ ጉታም በትርፍ ጊዜው የስዕል ጥበብ እንደሚሰራ ነው የተናገረው። በመኪና ጥገና ስራ የሚተዳደረው ብርሃኑም ቀን ቀን በአንድ ፋብሪካ የጥገና ስራውን እየሰራ ማታ ማታ ደግሞ ስዕልና ቅርጻቅርጽን እንደሚሰራ ይናገራል። ወጣት ብርሃኑ እሱም ልክ እንዳንዱ ዓለም ስራዎቹ በባህልና ታሪክ ላይ እንደሚያተኩሩ ነው የሚገልጸው። በተለይ እሬቻና ሀገራዊ አንድነትን የሚገልጹ እንደሆኑ ተናግረው ከዚህ በፊት በኦሮሞ ባህል አዳራሽ ስራዎቹን አቅርቦ ከተመልካቾች አውንታዊ ምላሽ ማግኘቱን ተናግረዋል። ጉላሉ ዋንሰነ ዋይ አዳ ኦሮሞ ከንካሱ እንዲ ሰዎች ስራዎችን ሲያዩ እስካሁን እንዲህ የኦሮሞውን ባህል የሚያሳይ ሳሊ አላየንም ይሉኛል። ያበረታቱኛል። ጥሩ ሀሳቢም ይሰጡኛል። በአካል መጥተው የሚገዙን አሉ። ነገር ግን የሚያበረታቱንም እንዳሉ ለአነሳነው ስዕል ክፍያንና ዋጋውን የሚያሳንሱብንም አሉ። በተለይ የፋይን አርት ስራ በእኛ ሀገር ቦታ የለውም፣ ያንን ለማስተዋወቅ ጊዜ እየወሰደብን ነው። ቢሆንም ያው የጣርንን ሰዎችም እያበረታቱን ነው። ወጣት አንዱ አለምም የብርሃኑ ነጥብ ይጋራል። በተለይ ሰው ስለ ስራው ያለው ግንዛቤ በቂ አይደለም ይላል። ቶኮ ሁበኖ ጋር ይንቀቡነ አርቲ ምናምኒ ትኩድ ውህት ያለው ችግር፣ አንደኛ ሰው ስለ ስራው በቂ ግንዛቤ የለውም። አርት ሲባል ሰው ዘፈን ብቻ ነው የሚያስበው። ይህ መስተካከል ያለበት ነገር ነው። ሁለተኛ ይህንን ስራ ስትሰራ የሚያገዝ ሰው ያስፈልጋል። ብዙ ጥሬ ዕቃ ያስፈልጋል። የሚያስፈልጉ ቁሳቁሶች ሀገር ውስጥ የሉም። ቢኖሩም ዋጋቸው የናረ ነው። የሚሰራ ሰው ደግሞ ጊዜ ይፈልጋል። አሁን በዚህ ሙያ ውስጥ ያለን ሰዎች ስራውን እንደ ሁለተኛ ስራ ነው የምንሰራው። ስለዚህ ሰዎች ፋይናርትን ልክ እንደ ዘፈን፣ ፊልም ስራና ሌሎችም ማጠንከር አለባቸው ማለት ነው። በመንግስት በኩል ድጋፍ አለ፣ ግን በቂ ነው የሚባል አይደለም። የኦሮሞ ፋይናርት ማህበር በኦሮሚያ ባህልና ቱሪዝም ቢሮ ስር ነው ተደራጅቶ ያለው በኦሮሞ የባህል አዳራሽ አንዳንዴ ስራችንን እንድናሳይ ከማድረግ ውጪ በሌላ የደገፉን ነገር የለም። ነገር ግን ሌሎች ነገሮች ላይም ድጋፍ ቢያደርጉልን ተገቢ ነበር። ወጣት ሳሌ ብርሃኑ ጉታ አክለው በሀገር ውስጥ ያሉ ሳሌዎች ከሀገር ውጭ ሄደው ስራዎቻቸውን የሚያቀርቡበት እድል ቢኖር ለራሳቸውም በሀገሪቱ ያለውን ባህል ለማስተዋወቅ የሚረዳልና መንግስት በዚህ ሳሌዎችን ብደግፍ ሲል ጠይቋል። ሳሊ ግርማ ቡልቲ የኦሮሞ ፋይን አርት ማህበር ሰብሳቢ ነው። ማህበራቸው ከተቋቋመ አራት ዓመት መሆኑንና አምሳ ስድስት አባላት ያለው መሆኑን ነው የተናገረው። ማህበሩ ስመጥር ሰዓሊዎችና አዲስ ጀማሪዎችም እንዳሉበት ገልጸው ለብዙዎቹ የድጋፍ አለመኖር አሳሳቢ መሆኑን ተናግረዋል። ማሊያ መቃ ዱራንዱር ስ አቤኩ ቀምና መቃ ወልጋ ብልሳነን አበት መጀመሪያ ማወቅ ያለብን ይህ ማህበር ራሱን የቻለ ማህበር ነው በሕግ ደግሞ ራሱን የቻለ ማህበር ከመንግስት በጀት አሊያም ድጎማ የመጠየቅ መብት የለውም። በዚህ ምክንያት እኛም የጠየቅነው ድጋፍ የለም። ይሁን እንጂ በመንግስት በሚዘጋጁ ዝግጅቶች ላይ ሌሎች ባለሙያዎች ሲሳተፉ ለእኛም ጥሪ ይደረጋል። በስራችንም አልፈን አልፈን እንሳተፋለን። አቶ ከበደ ደስሳ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ መንግስት ለሳሌዎቹ በተቻለ መጠን ድጋፍ እያደረገ ነው ይላሉ አቶ ከበደ። የኦሮሚያ ቱሪዝም ቢሮ በአዲስ አበባ በሚገኘው የኦሮሞ ባህል አዳራሽ ቢሮና የማሳያ ቦታ እንደሰጣቸው ገልጸው ለሁሉም የሚያስፈልግ ድጋፍ ለመስጠት ግን ለመንግስት አስቸጋሪ ነው ብለዋል። ዜጋ ማልኩ ረኪታ አስቸጋሪው ነገር አሁን ህዝቡ አርትን መጠቀም ላይ አሁንም ችግር ስላለ አርቲስቶች በሚገባ ተጠቃሚ መሆን አልቻሉም። ለስራው የሚያስፈልጉ ነገሮች በጣም ውድ ናቸው። መንግስት ደግሞ ለሁሉም አርቲስት ቁሳቁሶችን የማቅረብ አቅም የለውም። ነገር ግን ስራ ሲኖር ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር እንዲገናኙ ሁኔታዎችን እናመቻችላቸዋለን። እነሱም እድሉን ሲያገኙ የሚያገኙትን ገቢ መቆጠብ ወደ ህዝብ የሚያቀርቧቸውን ሌሎች ሥራዎችን ሊሰሩበት ይገባል። በአጠቃላይ በዚህ መልኩ ነው ልንደግፋቸው የምንችለው። አቶ ከበደ ሙያተኞቹ በአገር ውስጥም ሆነ በውጭ አገር ስራዎቻቸውን የማስተዋወቅ ድርሻቸው መሆኑንም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ ገልሞ ዳዊትን እናመሰግናለን። ስለ ሰው ሰራሽ ልህቀት ዓለም በሰው ሰራሽ ልህቀት አርቲፊሻል ኢንተሊጀንስ እና አድማጮች ይህ ዜና ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ቡድን ሰባት ሲደመር በሚል መጠሪያ የሚታወቁት ዲሞክራሲያዊ ሀገሮች ቢያንስ ስምንት መቶ ሰባ ሚሊዮን የኮቪድ አስራ ዘጠኝ የክትባት መድኃኒት እንደማጋራት ቃል ገብተዋል ሲል የዕለቱ ርዕሰ አንቀጽ አተታውን ጀምረዋል። ይህ የክትባት መድኃኒት ባለፈው የካቲት ወር እንደሚሰጥ ከተገለጸው ክትባት መድኃኒት ጋር ሲደመር እስከ መጪው ዓመት ባለው ጊዜ ከአንድ ቢሊዮን በላይ እንደሚሆን ግማሹን የክትባት መድኃኒት የምትለግሰው ዩናይትድ ስቴትስ መሆኗን ርዕሰ አንቀጹ ገልጿል። በዓለም አቀፍ ጉዳይ ላይ ቅድሚያ የምንሰጠው አስተማማኝ፣ ውጤታማ፣ ተደራሽና መጠነኛ ዋጋ የሚጠይቅ የክትባት መድኃኒት ዝቅተኛ ገቢ ላላቸው ሀገሮች ማቅረብ ነው ይህ የሚደረገውም ሰዎች በብዛት ሲከተቡ ዓለምን እንደሚጠቅም እሳቤ ውስጥ በማስገባት ነው ሲሉ የቡድን ሰባት መሪዎቹ ባወጡት መግለጫ አስገንዝበዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሀገራቸው ስለምትለግሰው የክትባት መድኃኒት መጠን ካስታወቁ በኋላ የተሰማውን ታሪካዊ የልገሳ ቁርጠኛነትን በመልካም ተቀብለዋል። ዩናይትድ ስቴትስ ወደ አንድ መቶ ለሚጠጉ ሀገራት የኮቪድ አስራ ዘጠኝ የክትባት መድኃኒት ለመለገስ ስትል ግማሽ ቢሊዮን የሚሆን የፋይዘር ባዮቴክ የክትባት መድኃኒት እንደምትገዛ ፕሬዚደንት ባይደን የቡድን ሰባቱ ጉባኤ ሲጀመር አስታውቀው ነበር። የክትባት መድኃኒት ከሚቀርቡላቸው ሀገሮች መካከል ዘጠና ሁለት ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ይገኙባቸዋል። የዓለም አቀፉን ወረርሽኝ ለመከላከል የክትባት መድኃኒት አቅርቦቱ እጅግ የሚያስፈልጋቸው ሀገሮች መሆናቸውን ርዕሰ አንቀጹ አመላክቷል። ፕሬዚዳንቱ እንደገለጹት ዩናይትድ ስቴትስ ከማንኛውም ሀገር የበዛ የኮቪድ አስራ ዘጠኝ ክትባት መድኃኒት በመግዛት ትለግሳለች። በዩናይትድ ስቴትስ የሚቀርበው ግማሽ ቢሊዮን የሚሆን የኮቪድ አስራ ዘጠኝ ክትባት መድኃኒት እንደተመረተ ወዲያውኑ በመጪው ነሐሴ ወር ይላካል ብለዋል። ፕሬዚደንት ባይደን ሁለት መቶ ሚሊዮን የሚሆነው በያዝነው ዓመት እንደሚከፋፈል፣ ሶስት መቶ ሚሊዮን ደግሞ እንደ አውሮፓ አቆጣጠር በመጪው አመት የመጀመሪያ አጋማሽ ላይ እንደሚቀርብ ፕሬዚደንት ባይደን ማስተዋወቃቸውን ፍስ አንቀጹ ጠቁሟል። ዩናይትድ ስቴትስ ግማሽ ቢሊዮን የሚሆን የኮቪድ አስራ ዘጠኝ የክትባት መድኃኒት ለመለገስ ቃል የገባችው ከዚህ ቀደም በለገሰችው ላይ ተጨማሪ ነው። አሜሪካ ቢያንስ ሰማንያ ሚሊዮን የኮቪድ አስራ ዘጠኝ ክትባት መድኃኒት መለገሷን፣ ሁለት ቢሊዮን ዶላር ደግሞ ኮቫክስን ለመርዳት መስጠቷን ፕሬዚደንት ባይደን አስታውቀው ነበር። ኮቫክስ አስተማማኝና ውጤታማ የሆነ የኮቪድ አስራ ዘጠኝ ክትባት መድኃኒት በዓለም ደረጃ ለማቅረብ የሚሰራ ዓለም አቀፍ የሀገሮች ስብስብ ነው። የቡድን ሰባት ሀገሮች ለመለገስ ቃል ከገቡት የክትባት መድኃኒት ጋር ሲደመር ከአምና አንስቶ ከሁለት ቢሊዮን በላይ የሚሆን የክትባት መድኃኒት በገንዘብና በማምረት ለዓለም ለማቅረብ መቻላቸውን ርዕሰ አንቀጹ ገልጿል። ቡድን ሰባት በተጨማሪም በያዝነውና በመጪው ዓመት ቢያንስ አንድ ቢሊዮን አስተማማኝና ውጤታማ የክትባት መድኃኒት በተለያዩ ሀገሮች እንዲመረት ማቀዱን ርዕሰ አንቀጹ አክሏል። የቡድን ሰባት ሀገሮች የኮቪድ አስራ ዘጠኝ ወረርሽኝን ለማስቸነፍ የሚያደርጉት ጥረት በቅርቡ በገቡት ቃል ብቻ ሳይወሰን ለረጅም ጊዜ የሚቀጥል መሆኑን በቡድን ሰባት ሀገሮቹ መካከል ግልጽ የሆነ መግባባት እንዳለ ፕሬዚደንት ባይደን አስገንዝበዋል ሲል የእለት ርዕሰ አንቀጽ ሀተታውን አብቅቷል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። አድማጮች አሁን ዘግይቶ የደረሰን ዜና አለ። የኢትዮጵያ ትግራይ ክልል ውስጥ ተኩስ እንዲቆም የፖለቲካ መፍትሄ እንዲገኝ የተባበሩት የአረብ ኤሚሬቶች ስላደረጉት ጥረት የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጄክ ሱሊቫን ልልኡል የአቡዳቢ አልጋዋራሽ መሐመድ ቢን ዛይድ በስልክ ምስጋና ማቅረባቸውን የሚስተር ሱሊቫን ቃል አቀባይ ኢሜሊ ሆን አስታውቀዋል። ሚስተር ሱሊቫንና አልጋዋራሽ መሐመድ ቢን ዛይድ ትግራይ ውስጥ እጅግ በበረታ ረሃብና በምግብ እጥረት እየተሰቃዩ ላሉ ሰዎች ሕይወት አድን እርዳታ በአፋጣኝ እንደሚያስፈልግ መምከራቸውን ቃል አቀባዩ ባወጡት መግለጫ አመልክተዋል። አድማጮች ደህና ደሩ ደሩ።